ወደ አምስት ቢሊዮን ዶላር የሚጠጋ ገንዘብ የሚፈጀው ሕዳሴ ግድብ የኢትዮጵያን ጎረቤቶች ቀልብ አነቃቅቶ ውዝግቦችም እየተሰሙ ባሉበት ሁኔታ ውስጥ በአባይ ውሃ አጠቃቀም ላይ ለመምከር የአባይ ተፋሰስ ሀገሮች ድርጅት ደቡብ ሱዳን ዋና ከተማ ጁባ ላይ መሰባሰባቸው ይታወቃል። በናይል ሀገሮች መካከል የሰፋ ትብብር እንዲፈጠር ስብሰባውን የከፈቱት የደቡብ ሱዳን መንግሥት ቃል አቀባይ ባርናባ ማርያል ቤንጃሚን ጥሪ ማሰማታቸው ነው። ማጉሜ ዴቪስ ሮዋኪ ሪንጊ የዘገበው የናይልን ውሃ በጋራ የመጠቀማችን ስኬት የሚመሠረተው በትብብርና በሁሉም ሀገሮች የተጣጣመ አብሮ መስራት ላይ ነው። የኢትዮጵያ የውሃና ኤነርጂ ሚኒስትር አቶ አለማየሁ ተገኑም ኢትዮጵያ በአባይ ወንዝ ላይ የጀመረችውን የግድብ ግንባታ ስራ እንደማታቆም አስታውቀዋል። ዘ ናይል ኢዝ አወር ኮመን ሪሶርስ ዘ ናይል ኢዝ ዘ ጊፍት ኦፍ ዘ ፖፑሌሽን ኦፍ ዘ ሆል ናይል ቤዚን ካንትሪስ ናይል የጋራችን የሆነ ሀብት ነው። ናይል የተፋሰሱ ሀገሮች ሕዝቦች ሁሉ ጸጋ ነው። በጋራ ሀብታችን ላይ አንዲት አገር ሙሉ ቁጥጥር እንዲኖራት አንፈቅድም። ግጭቶችና ውጥረቶች ለአጠቃቀሙ የሚፈይድ ሁኔታን አይፈጥሩም። ደግሞም ዘላቂ ወደሆነ ተጠቃሚነትም አይወስዱንም። ግድቡ የኢትዮጵያን የተራዘመ ጊዜ የኃይል እጥረት ችግር ያቀልላል ብለዋል አቶ አለማየሁ። አክለው ካይሮ የማንንም ሀገር የመሻሻል እድል እንደማትቃወም የተናገሩት የግብፅ የውሃ ሀብቶች ምክትል ሚኒስትር አህመድ ባህ ኤልደይን፣ ይሁን እንጂ ናይል ወንዝን በተመለከተ ማንኛቸውም እቅዶች ከመንደፋቸው በፊት መዘዞች ሁሉ ግምት ውስጥ ሊገቡ ይገባቸዋል ብለዋል ሚኒስትሩ and will never be against the development of our brothers in the Nile Basin countries. ሂደቱ በግብፅ የውሃ ደህንነት ላይ ጫና እስካልፈጠረ ወይም በመካከላችን የመተባበር ስሜትን እስካላደናቀፈ ድረስ ግብፅ በናይል ተፋሰስ ውስጥ ያሉ ሀገሮች ወንድሞቻችንን ልማት ተቃውማ አታውቅም። ወደፊትም አትቃወምም። የደቡብ ሱዳን የመስኖና የውሃ ሀብቶች ሚኒስትር ፖል ማዮም አኬክ በበኩላቸው የኤሌክትሪክ ኃይል ማመንጫ ግድቦችን ናይል ወንዝ ላይ ለመገንባት ጁባ 16 ቦታዎችን መምረጧን በዚሁ በዛሬው ስብሰባ ላይ ይፋ አድርገዋል። ይህንን የደቡብ ሱዳንን ዛሬ ይፋ የተደረገ እቅድ አስመልክቶ ከሌሎች ተሳታፊዎች የተሰማ ምንም አይነት አስተያየት ለጊዜው የለም። በአውሮፓውያኑ የዘመን አቆጣጠር በ2010 ዓ ም ሀሳብ የቀረበበትን የናይል ተፋሰስ ሀገሮች ስምምነ አፈጻጸም ጉዳይ የዚህ የዛሬው የጁባው ጉባኤ ተሳታፊዎች እንዲመክሩን በአጀንዳ ተይዟል። በቅኝ ግዛት ዘመን በ1929 ዓ ም በእንግሊዝ ወጥቶ የነበረ ድንጋጌ በናይል ወንዝ ላይ የበላይ ተጠቃሚነትን ለግብፅ አጎናጽፎ የቆየ ቢሆንም ግብፅ የሚደርሰው ውሃ ከ80 ከመቶ በላይ የሚሆነው የሚመነጨው ከኢትዮጵያ ድጋዎች እንደሆነና አባይ ወንዝ ሆኖ የሚወርድ መሆኑ ይታወቃል። የህዳሴ ግድብ ወደ ግብፅ የሚወርደውን ውሃ መጠን ይቀንስብናል ሲሉ ግብፃውያኑ ባለስልጣናት በተደጋጋሚ ስጋታቸውን በየጊዜ ጊዜው እየገለጹ ነው። በዚህ ወር መጀመሪያ ደግሞ የግብፅ ፕሬዚደንት ሞሐመድ ሞርሲ ደህንነታቸው ላይ የሚፈጠርን ማንኛቸውንም ስጋት ለመያዝ ሁሉም አማራጮች ክፍት ናቸው ባሉ ጊዜ በውሃው አቅርቦት ላይ ያላቸውን ፍርሃት ጠቁመው እንደነበርና የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በሰጡት ምላሽ ደግሞ የግብፅ መሪዎች ካላበዱ በስተቀር የጦርነትን አማራጭ ይወስዳሉ ብለው እንደማያምኑ መናገራቸው ይታወሳል።